እኑ ጤና ይስጥልኝ አድማጮች እንደምናመሻችሁ አምና ህዳር ለጀመረው ህዝባዊ ጥያቄና ሰላማዊ ተቃውሞ የኢትዮጵያ መንግስት አስቸኳይና ተገቢው መልስ እንዲሰጥ የተለያዩ ወገኖች በተደጋጋሚ አሳስበዋል መክረዋልም። እስካሁን የተሰጠው መልስ ግን ሰብአዊ፣ ዲሞክራሲያዊ መብቱ ማንነቱ፣ ሰው የመሆን ክብሩ በአጠቃላይ እንዲጠበቅ በመጠየቅ አደባባይ የወጣውን ህዝብ አንዳንድ እያሉ ማሳነስ ጥያቄውን ከአሸባሪ ወይም ከአጎራባች ሀገራት ጋር ማያያዝና ማውገዝ አልፎ ተርፎም የኃይል እርምጃ ነው። ኢትዮጵያውያን በየዕለቱ በየስፍራው እየተገደሉ አካላቸው እየጎደለ እየተደበደቡ፣ እየታሰሩም ነው። የመንግስትና የባለሀብት መኪኖች፣ ፋብሪካዎች፣ የእርሻ ማሳዎች፣ ሌላው ቀርቶ ቤተ እምነቶችም እየጋዩ ነው። የኢትዮጵያ መንግስት ተቃውሞውን ለማቆም እስካሁን ከወሰዳቸው እርምጃዎች በተጨማሪ ባለፈው ሳምንት ማብቂያ ደግሞ ለስድስት ወራት የሚጸና የአስቸኳይ ጊዜ አዋጅ ደንግጓል። በዚህ መሃል የተሃድሶ ለውጥ እንደሚደረግ አስታውቋል። በቅርቡም ኢትዮጵያን የጎበኙት የጀርመኑ መራሒተ መንግስት ወይዘሮ አንጌላ ሜርክልን ጨምሮ የአውሮጳ ህብረት የተባበሩት መንግስታት ድርጅትና ዩናይትድ ስቴትስን የመሳሰሉ የኢትዮጵያ ወዳጅ የሚባሉ መንግስታት ማኅበራትና ባለሥልጣናት የኢትዮጵያ መንግስት ለሕዝቡ ጥያቄ ተገቢውን መልስ እንዲሰጥ የደረሰው ጥፋት በገለልተኛ ወገን እንዲጣራም አሁንም እያሳሰቡ ነው። ፖለቲካዊ ቀውሱም እንደቀጠለ ነው። የዛሬ ውይይታችን የኢትዮጵያን ፖለቲካዊ ቀውስና መፍትሄውን ለመቃኘት ነው የሚሞክረው። ሶስት እንግዶች አሉን። አቶ ሙሉጌታ አረጋዊ የህግ መምህርና ጠበቃ፣ አቶ ገረሱ ቱፋ የኦሮሞ የፖለቲካ አቀንቃኝ፣ እንዲሁም አቶ መስፍን ነጋሽ የቀድሞው የአዲስ ነገር ጋዜጣ ዋና አዘጋጅ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ በጣም አመሰግናለሁ። የመንግስት ተወካዮች በዚህ ውይይት እንዲካፈሉ ለመጠየቅ ይመለከታቸዋል ብለን ላሰብናቸው ባለስልጣናት ስልክ ደውለን ነበረም። ገሚሶቹ ስልካቸውን አያነሱም፣ ሌሎቹ ደግሞ ስብሰባ ላይ ናቸው ተብለናል። እኛው እንቀጥላለን። እንዲያው የሞቱ ወይም የተገደሉ ኢትዮጵያውያንን አስከሬን፣ የቆሰሉትን ፎቶግራፍ፣ ልጇ የተገደለባትን እናት ጩኸት በየመገናኛ ዘዴው ስታዩ ወይም ስትሰሙ መቼም ምን ተሰማችሁ አይባልም። ሐዘን ነው የሚሰማችሁ። ሐዘናችሁን እንዴት ነው የምትገልጹት? አቶ ሙሉ ጌታ ከርሶ ልጀምር ው እንኳን ሰው ሞቶና ቆስሎ ሰው ሲደናቀፍም ደስ አይልም። ይህ ነገር መጀመሪያ መፈጠር ነበረበት ወይ ከተፈጠረስ በኋላ በተከታታይ እንዳይፈጠር ማድረግ አይዳልም ነበር ወይ የሚለው በተወሰነ ደረጃ ቁጭት፣ በተወሰነ ደረጃ ምነው ነው ይህን ያህል ተዳከም የሚል ስሜት ይሰማኛል። መስፍንስ መቼም እንደ ጋዜጠኛ የሶሪያ፣ የሊቢያ፣ የኮንጎ ዲሞክራቲክ ሪፐብሊክ፣ የደቡብ ሱዳን ብዙ መቁጠር ይቻላል ግጭቶችን እና ግጭቶቹ ያደረሱትን ጥፋቶች በየጊዜው ታያለህ፣ ቪዲዮ፣ ፎቶ አለበለዚያም ዘገባዎችን ትሰማለህ። አሁን ግን አንተን የሚመስል ወይም ወንድምህን የሚመስል የእሱን አስከሬን ስታይ በተለይ ወጣት ምንድን ነው የሚሰማ? መቼም ያው ሐዘን ነው የሚለው ሰው የሆነ ሁሉ የሚሰማው ነገር ስለሆነ ያው እሱ እኔንም ይመለከተኛል። ከዛ በተረፈ ግን እነዚህ ጥፋቶች ከሕግ ውጪ በማያስፈልግ ሁኔታ የሚደረጉ ግድያዎች እንደ ማህበረሰብ የሚያደርሱብን ስነ ልቡናዊ ሕመም፣ ቁስል፣ በሽታ አንደኛ በጣም ያሳስበኛል ህይወታቸውን ያጡ ሰዎችን በስም በአካል አናውቃቸው ይሆናል፣ ግን የአሟሟታቸው ነገር እንደ አገር ስነ ልቦናችንን ይጎዳዋል ብዬ አስባለሁ። በሁለተኛ ደረጃ ደግሞ እየደረሰ ያለው ጥፋት ፖለቲካችንን ከድጡ ወደ ማጡ እየወሰደው እንደሆነ ያለሁ እና ቅድም ያልካቸው በፎቶዎች ውስጥ በዜናዎች ውስጥ በጥፋቶች ውስጥ እነዚህ ሁለት ነገሮች በጣም በጣም ጠልቀው ይሰሙኛል። አቶ ገረሱስ፣ ከዚህ በፊት ሰዎች ሲሞቱ አንድ ሁለት ሰዎች በተለያየ ሁኔታ ሲሞቱ ታሪካቸውን ትሰማለህ። አሁን ግን በየቀኑ በየደቂቃው አዳዲስ የቆሰሉ ሰዎችን፣ በጣም ሰቅጣጭ የሆኑ ነገሮችን ነው የምታየው እና በሁለት ምክንያት ማየት በጣም በጣም ይከብደኛል። አንደኛ በጣም ያመኛል ሳያቸው፣ የማውቃቸውም ሰዎች ነበሩ እኔ ቅርበት የማውቃቸውም የሚሞቱ ሰዎች አሉ በእነዚህ አሰቃቂ ሁኔታ ሁለተኛ እነዚህ ነገሮች የሰው ሞት በጣም በጣም የሚሰቀጥጥ የሚከብድ ነገር ነው፣ ለቤተሰብ ለቅርብ ሰው። እንደዚህ አይነቱ ነገር በረዥም ጊዜ ውስጥ ለማህበረሰቡ ራሱ አደጋ የሚፈጥር ነው። ቫዮለንት የሆነ ሶሳይቲ የሚፈጥር ነገር ነው። በእንደዚህ አይነት ሁኔታ ውስጥ ለረዥም ጊዜ በእንደዚህ አይነት ሁኔታ የቆየ ሶሳይቲ ባህሪው ራሱ ሊቀየር ይችላል የሚል ፍርሃት አለኝ በረዥም ጊዜና በጣም በጣም የሚሰቀጥጥና በጣም የሚያሳዝን ነገር ነው። ቅድም አቶ ሙሉጌታ ጠቀስ አድርገውታል። ማለት ይሄ ነገር መድረስ ነበረበት ሆይ ከደረሰስ ለምን ቶሎ መፍትሄ አልተገኘም? አይነት ነገርና ይህን ያክል የተነሳው ተቃውሞ መስፍን አንተነህ፣ የምትቀጥልልኝ ይህን ያክል ጥፋት ማድረስ ነበረበት ወይ? የቱ ጋ ነው ስህተቱ? አሁን የሰብአዊ መብት ተሟጋች ድርጅቶች ከዚህም ከዚያም ያጠረቃቀሟቸው ቁጥሮች ወደ አንድ ሺህ መድረሱን ነው የሚናገሩት የሞተው ሰው ቁጥር። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ባለፈው ሰኞ ከጀርመኗ መራሄተ መንግስት አንጌላ ሜርክል ጋር ሆነው በሰጡት መግለጫ ከ500 እንደሚበልጥ ለጋዜጠኞች አረጋግጠዋል። ቁጥሩ ላይ ብዙ ጥያቄ ይኖራል፣ ብቻ ሰዎች ተገለዋል። ይህን ያህል ዋጋ መከፈል ነበረበት ወይ? የቱ ጋ ነው ስህተቱ? የማን ነው መስፍን? ጥፋቱ የመንግስት ነው ብዬ ነው ማምነው ሙሉ በሙሉ እዚህም እዛም ግለሰቦች ወይም የተወሰኑ ቡድኖች በሕግም ሆነ በሞራል ምናልባት የሚያነጋገረን ነገር ሊያደርጉ አይችሉም ወይም አላደረጉም ከሚል ነገር አይደለም። ግን አንደኛ ተቃውሞ የተነሳው መንግስት ላይ ነው። በሰላማዊ መንገድ ነው የቀረበለት። ለነዛ ጥያቄዎች በሕግ እና በሰላማዊ መንገድ አፋጣኝ ምላሽ ቢሰጥ ኖሮ አንደኛ ችግሮቹ ይፈቱ ነበረ፣ ሁለተኛ መንግስትንም አገርንም ራሱን ይጠቅሙ ነበረ እና ለእኔ ጥፋቱ ሙሉ በሙሉ የመንግስት ነው። አገሪቱ የምትመራው እኔ በማስበው መንገድ ብቻ ነው፣ ከኔ ውጪ ሀሳባቸውን የሚያቀርቡት ሰዎች የአገር ጠላት ናቸው እና የምናውቃቸውን ሌሎችም ቅጽሎች እየሰጡ ተቃውሞውን ኃይል የተቀላቀለበት እልህ፣ ቁጭት የተቀላቀለበት እንዲሆን እንዲጋጋል ያደረገው የመንግስት አመለካከትና እርምጃ ነው። በአንድ በኩል ታስታውስ እንደሆነ መጀመሪያ ገደማ ህዝቡ ያነሳው ጥያቄ ተገቢ ነው እንመልሰዋለን ምናምን ይላሉ። ወዲያው መልሰው ደግሞ ያንኑ ጥያቄ ያነሱትን ሰዎች ያስራሉ፣ ይገላሉ። እንግዲህ ሰው እየተገደለ እየታሰረ፣ ይሄ የሚሆንበት መልክዓ ምድር እየሰፋ የሚጎዱት ሰዎች ቁጥር እየበዙ በሄዱ ቁጥር የሚናደዱትና ወደ አክሽን የሚገቡት ሰዎች ይጨምራሉ። ይሄ በየትም በየትኛውም ሁኔታ የማይቀር ነገር ነው እና መንግስት ነው ነገሩን እዚህ ደረጃ ያደረሰው። በተቃራኒው ህዝቡ በጣም ዲሲፕሊንድ ሆኖ በጣም በሚያስገርም ሁኔታ በሰላማዊ መንገድ ጥያቄውን ሲያቀርብ ነው የከረመው። ከሰላማዊ መንገድ ውጭ እንዲወጣ እየተገፋ ያለው በመንግስት ነው ብዬ ነው ማምነው። አቶ ሙሉጌታ፣ እኔ መንግስት የሀገር መሪ ስለሆነ መንግስት የሀገር አስተዳዳሪ ስለሆነ በህግና ስርዓት የመጠበቅ መብት እና ግዴታ ያለበት መንግስት ነው። አቅምም ያለው መንግስት ነው። በመጀመሪያ ደረጃ መንግስት ተጠያቂ አደርጋለሁ። ግን መንግስት ብቻ ነው ተጠያቂ? ይህ ማቆም አልችልም። ሁላችንም ተጠያቂዎች የምንሆንበትም መንገድ አለ። ተቃዋሚዎችም መስራት ያለባቸውን ነገር በኃላፊነት የሰሩ አልመሰለኝም። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ እስከዛሬ በመንግስትና በተቃዋሚዎች መካከል ያለው ግንኙነት የጥላቻና የመጠፋፋት ግንኙነት ነው እንጂ የኃላፊነትና የሰለጠነ የፖለቲካ ክርክርና ውይይት ግንኙነት አይደለም እና የኢትዮጵያ ተቃዋሚዎች ስራቸውን በሚገባ ሰርተዋል ብዬ ላይክ ሙሉ በሙሉ ማድረግ ያለባቸውን ነገር አርገዋል አልልም። እርግጥ አቃለሁ መንግስት በጣም እንደሚጨቁ ናቸው። ግን እርስ በርሳቸውም እየተከፋፈሉ እየተናቆሩ የሚፈጥሩት ችግርም የተቃዋሚ እንደ ተቃዋሚ ኃላፊነታቸውን የመወጣት ግዴታቸው ላይ በጣም ከባድ ተጽዕኖ ያደረገባቸው ይመስለኛል። ሌላም የምጨምርልህ ኢትዮጵያ ውስጥ ያሉ ተቃዋሚዎች አስቸጋሪ ኢንቫይሮንመንት ውስጥ ኦፐሬት ስለሚያደርጉ ምናልባት ይቅርታ ልታደርግላቸው ልትችል ስላለ አሜሪካና አውሮፓ ያለ የኢትዮጵያ ተቃዋሚዎች ኢትዮጵያውያን ማለት ነው፣ ምን ምክንያት ይኖራቸዋል አንድ ላይ ሆነው መጫውና በህጉና በስነ ስርአቱ መሰረት የሚደረገውን ትግል ማጠናከርና መደገፍ የማይችልበት ምን ምክንያት ነበረ? እኔ አሜሪካ ነው እድሜ ልክን የኖርኩት አሜሪካን ሀገር የማየው ፖለቲካ ወደ ቢዝነስ ተቀይሮ የተለያዩ ግሩፖች በአብዛኛው ማለት ነው የራሳቸውን ጥቅም አድቫንስ ያደረጉበት ነው የማየው እንጂ አሜሪካን ሀገር ተቀምጠህ ምንድን ነው ምክንያቱ? ብትደራጅ የሚከለክልህ የለም። አንድ እንዳትሆን የሚከለክልህ የለም። የኢትዮጵያውያን ትግል እንዳትረዳ የሚከለክልህ ምንም ነገር የለም። ሀያ አምስት አመት በአንድ ሀገር ታሪክ ውስጥ አጭር ጊዜ አይደለም። አንድ መንግስት ነው ያለው እስካሁን እዚህ ሀገር ትርጉም ያለው ተቃዋሚ መፈጠር ነበረበት። እስካሁን ከዛም አልፎ ሲቪል ሶሳይቲውን ብትወስደው ተጠያቂ ነው። ምሁሩ ሁላችን ተጠያቂዎች ነን እና እንደ ሀገር ሁላችን ፌይል አድርገናል። አቶ ገረሱ ለእኔ ሙሉ በሙሉ ኃላፊነቱን መውሰድ የሚወስደው እና መውሰድ ያለበት መንግስት ነው። ምክንያቱም በሁለት መልኩ ነው። አንደኛ በቀጥታ ሰዎችን ተገቢ የሆኑ ፍትሐዊ የሆኑ ሰላማዊ የሆኑ ጥያቄዎችን በመጠየቃቸው ሰዎችን በቀጥታ በመግደላቸው። ለምሳሌ የግንጭ ነገር ከወሰድ የሃይስኩል ተማሪዎች ናቸው ይህንን ጥያቄ ያነሱት። በጣም በእድሜያቸው አስራ ስድስት አስራ አራት አስራ አምስት ዓመት የሞላቸው ሰዎች የፀጥታው ኃይሎች ላይ ምንም አይነት አደጋ ሊደቅኑ የማይችሉ ልጆች ናቸው ጥያቄውን የጠየቁት እና ግድያውን ከዛ ነው የጀመሩት። ያ ግድያ ሌሎች ግድያዎችን እየወለደ መጣ። ስለዚህ ቀጥታ በመግደልም ይሁን ሁኔታዎችን በዛ መልክ በመፍጠር በኃላፊነት ሊጠየቅ የሚገባው መንግስት ነው። መንግስት የተነሱ ጥያቄዎችን አዳምጦ በተገቢው መልክ እየፈታ ሁኔታዎች ወደ ቅራኔ እንዳያመሩ እያደረገ መሄድ ሲችል ትንንሽ ነገሮችን በቫዮለንስ ተጠቅመው ወደ ግጭት እንዲያመሩ የሰዎች ህይወት በቀላሉ እንዲያልፍ። መግደልም ብቻ አይደለም። ለምሳሌ ግንጪ፣ አንድ የተገደለ ልጅ ከቤተሰቡ ሲፈለግ የነበረው ልጅ አይደለም፣ በስህተት ነው እሱን የገደል ነው። ሌሎቹን ልጆች አምጪ ካላመጣሽ ቤትሽን እናቃጥላለን ሁላ የተባለች እናት ነበረች። እና በአጋጣሚ አይደለም ሰው እየተገደለ ያለው ታቅዶ ነው እየተገደለ ያለው። እና ስለዚህ መንግስት ነገሮችን በማመቻቸትም ይሁን ቀጥታ በመግደል መንግስት ነው በኃላፊነት በዚህ ሁኔታ የሚጠየቀው። ይቀጥል። እሺ። እኔ የአሁኑ ክራይሲስ አምና የተፈጠረ ነው ብዬ አላስብ። ኢህአዴግ ስልጣን ላይ ከወጣበት ጊዜ ጀምሮ የተጀመረ ነው ብዬ ነው የማስበው። ካልሚኔሽን ነው ይሄ። አምና የተጀመረው ክራይሲስ መነሻው አምና ነው ብለን የምናስብ ከሆነ እዛ ላይ መነጋገር እንችላለን። እስቲ ቀጥሎ ል አጠቃላውን ሂደት ቅድም ገልጸውልናል። ነገር ግን አሁን ተከታታይ የሆነ ተቃውሞ ከተጀመረ ወዲህ፣ ካለፈው ህዳር ወዲህ ባለው ላይ አተኩረን እሱ ላይ ለየት ያለ አስተያየት ካለዎት ይስጡን። አቶ ገረሱና መስፍን ሙሉ በሙሉ መንግስት ነው ተጠያቂ ብለዋል። የእርስዎን አስተያየት ደግሞ እንስማ እስቲ እናንተ አንደሳ እንድሰረ ነው እንጂ መልሴ የተለየ አለ። የመሬት ዘረፋ አሁን አምና የተጀመረ ነገር አለ ከመጀመሪያ ጀምሮ የቆየ ነው። በዚህ ሴንሱ ኢትዮጵያ ውስጥ ያለው ችግር ገደብ የሌለው ስልጣን ኤክሰርሳይዝ የሚያደርግ መንግስት አለ። ኢትዮጵያ ውስጥ ግን ዴሞክራቲክ ሪፐብሊክ መስሬች ያለው የሚል ህገ መንግስት አለ። ያ ህገ መንግስት ዋናነት ማለት ነው የመንግስትን ስልጣን ለመገደብ የተሰራ ሆኖ እያለ ስልጣኑ የተገደበ መንግስት አይደለም። ስልጣን ላይ ያለ ፕሬዚደንት በቅርቡ ምን አሉ? አሁን ፓርላማ ሲከፍቱ ከህዝብ ጋር እንነጋገራለን፣ የኤሌክሽን ህጉን እንቀይራለን። ከህዝብ ጋር ለመነጋገር ምን ያህል ጊዜ ነው ዝግጅት ማድረግ አለብን። ሀያ አምስት አመት ያስተዳደር ከገዛ ህዝብ ጋር ለመነጋገር ምን ያህል ጊዜ ነው ያስፈልግ? መንግስት ሁሉም ነገር በጉልበት ሴትል የማድረግ ልምድ ስላለው አሁንም መጀመሪያ የታየው ኤመርጀንሲ ፕሮክላሜሽን ነው። ይሄ አስቸኳይ ጊዜ አዋጅ፣ አስቸኳይ ጊዜ አዋጅ ማወጅ መጥፎ ነገር ላይሆን ይችላል። ምክንያቱም ኢትዮጵያ ውስጥ ያለው አሁን ሪያሊቲ የመንግስትን አስገድዶት ሊሆን ይችላል። ግን ከአምና ጀምሮ እነዚህ ብሶታቸው ከሚገልጹ ሰዎች ዴሞንስትሬሽን ውስጥ ከሚሳተፉ መነጋገር አይቻልም ነበር። አሁንስ ለምንድን ነው መንግስት ለመነጋገር ፈቃደኛ የማይሆነው? እና የኔ የእኔ መልስ ምንድን ነው? በቃ መንግስት እነዚህ አለመደም፣ ከህዝብ ጋር መነጋገር አለመደም። ለምንድን ነው ሰው የሚያወራው እኔ ያልኩትን ለምን አይቀበልም የሚል አይነት ስሜት ስላለው ነው እና ይህ ሊሆን የቻለው ከመጀመሪያ ጀምሮ ሲያድግ ሲያድግ የመጣ ነገር ነው እንጂ አምና የተፈጠረ ነገር አይደለም ብዬ ማለት እንፈልግ። በጣም በጣም ኢምፖርታንት ነው የሚመስለኝ አቶ ነጋሽ። እንደምታውቁት የኢትዮጵያ መንግስት አሁን ለተነሳው ተቃውሞ ውጪ የሚኖሩ ኢትዮጵያውያን በተለይም ደግሞ በኤርትራና በግብፅ የሚደገፉ ኃይላት ናቸው ተቃውሞውን እያባባሱ የተፈጠረው ነገር እንዲፈጠር ግጭቱ፣ ግድያው፣ ንብረት መጥፋቱም ጭምር ያደረጉት ነው የሚለው፣ በተለይ አንድ ወር ሁለት ወር ግድም ወዲህ የኢትዮጵያ መንግስት በሚቆጣጠረው መገናኛ ዘዴ እንደምንሰማው ግብፅን ዋና ተጠያቂ ያደረገ የፕሮፓጋንዳ ዘመቻ ተጀምሯል። ሌሎቻችንም ባይቀርልንም ግን የዛኑ ያክል ደግሞ የተሃድሶ ለውጥ ይባላል። የተሃድሶ ለውጥ ከተደረገ የሚደረገው አገር ውስጥ ነው። ለግጭቱ ለተቃውሞው ምክንያት የሆኑት ግብፅ ና ኤርትራ ከሆኑ ደግሞ እነዚህን ሁለት መንግሥታት በዲፕሎማሲ ይሁን በሌላ መንገድ አደብ ማስገዛት ነው እንጂ አገር ውስጥ ያተሃድሶ ለውጥ ማምጣት እነዚህን የእነዚህን ሁለት መንግስታት ፖሊሲ ወይም ስለ ኢትዮጵያ የሚከተሉትን መርህ አያስቀይርም እና ይሄ የሚቃረን አይመስልም ወይ? አቶ ገረሱ ከርሰው፣ ልጀምር ሁለት ተቃርነው ነው የማየው። አንደኛ ራሳቸውም የራሳችን ፖለቲከኞቻችንም ጭምር ህዝብን እየጨቆነው ህዝብን እያንገላቱ በዛ ምክንያት ነው ችግሩ የመጣው ተቃውሞ የመጣው እና የህዝብ ጥያቄ ተገቢ ነው የሚል አልፎ አልፎ የሚናገሩት ነገር አለ። በሌላ ጊዜ ደግሞ ኤክስተርናላይዝ ውጫዊ በማድረግ አንዴ በኤርትራ ላይ ማላከክ፣ ሌላ ጊዜ ደግሞ ግብጽ ላይ ማላከክ አለ። አይ ቲንክ ይሄ ብዙ መንግስቶች፣ ተቋሚ መንግስቶች ሁልጊዜም ቢሆን የውጭ ጠላት ፈልገው ማላከክ ልማድ ነገር ሆኖ ነው። አይ ቲንክ ብዙ ሰው የሚቀበላቸው አይመስለኝም። አንደኛው እርስ በእርሱ ይቃረናል። ራሳቸውም አድሜት ያደረጉት ችግር ነው። ሌላኛው የማየው ተቃርኖ አሁን ለምሳሌ ስለ ጥልቅ ታድሶ ስለሚሉት በአንድ በኩል የአስቸኳይ ጊዜ አዋጅ እያወጁ፣ በሌላ በኩል ደግሞ ጥልቅ ታድሶን እንቀጥላለን ነው ይመጣሉ። አቶ ገረሱ መ ለ አስቸኳይ ጊዜ አዋጅና የተሃድሶ ለውጥ ደግሞ እናየዋለን ቀጥለን። ችግሩ የውስጥ መሆኑ ራሳቸው አምነዋል። አሁን እነሱ ላይ ማላከክ ፈለጉ። እነዚህ ሰዎች እዛው ነበሩ። ግብጽም ለሀያ አምስት ዓመት እዛ ነበረች። ኤርትራ ዛ ቢያንስ ከተጣሉ በኋላ ለአስራ ስምንት አመት ኤርትራ እዛ ነበረች። ተቃዋሚዎች ትደግፋለች የተባለው ትደግፍ ነበር እዛ አልተነሳም። እነዚህ ችግሮች የውስጥ ችግሮች ናቸው። የኢጅፕትን አሁን ከወሰድን የሚባለው ነገር ሁላ ውሸት ነው። የተባለው ልጅላ በቅርብ ጊዜ በደጋግሞ በቪዲዮ የሚያሳዩት እዛ ሀገር ውስጡ ጋር እንዳሌለ የተረጋገጠ መንግስቱ ያንን ነገር እንደማደርግ ያረጋገጠ እነዚህ ሰዎች ደግሞ በተጨባጭ ያንን ነገር ከእነሱ ጋር ተገናኝቶ ሀገር ውስጥ ገብቶ እንቅስቃሴ ሲያደርጉ ግሩፖች ያልታዩበት እና ይሄኛው ዝም ብለው የውስጡን ህዝብ ለማፈን የውጭ ጠላት ላይ ማላከት ነገር ነው እንጂ ምንም የሚገናኝ ነገር አለ አይመስለኝም። እነሱም ከሚሉት ነገር ጋር ደግሞ አንተ እንዳልከው ከታደሰው ጋርም እርስ በርሱ የሚቀረን ነገር ነው። መስፍን እኔ መቼም ተቃርኖውማ ኢህአዴግ እኮ በአስደማሚና አሳፋሪ ተቃርኖዎች የተሞላ ነው። የአሁኑ አዲስ አይመስለኝም። ዲያስፖራው ነው አሁን ይሄንን ሁሉ ነገር ያደረገው እያሉ ከሆነ በእውነት ከልባቸው ከሆነ ዳያስፖራ ላሉ የፖለቲካ አክቲቪስቶች እና ድርጅቶች ትልቅ አድሚሽን፣ ትልቅ ክሬዲት ነው። ትልቅ ስራ እየሰሩ ነው ማለት ነው፣ እንደዚህ ማድረግ ከቻሉ። የኤርትራና የግብፅ የተባለው ብዙ አገሮች የሚጠቀሙበት ዘዴ ነው፣ የህዝብን አትኩሮት ከውስጣዊ ችግር ወደ ውጭ ለመውሰድ። አንድ ሁለተኛ ደግሞ ምን ያህል የተረጋገጠ መረጃ አለን የሚለው ላይ ልንነጋገር እንችላለን። ግን ኤርትራና ግብፅ የኢትዮጵያ እንድትዳከም ይፈልጋሉ ከሚለው የተለመደ ድምዳሜ በመነሳት ህዝቡን በቀላሉ ማሳመን እና ኃላፊነቱ የኛ አይደለም ጠላቶቻችን የሰረቡብን ሴራ ነው ብሎ ለማሳመን ይጠቅማል ከሚል የተወሰደ የህዝብ ግንኙነት ስትራቴጂ አድርጌ ነው የማየው። ከዛ ውጪ ኤርትራና ግብጽ እንደዚህ እንዳያደርጉ መከላከል የመንግስት ኃላፊነት ነው። ዞሮ ዞሮ ግን ቅድም ገረሱ እንዳለው ከመጀመሪያ ጀምሮ ለረጅም ጊዜ ዋናው ችግራችን የውስጥ ነው፣ የፓርቲው ነው የምናምን ሲሉ ነበረ። አሁን ድንገት የሆኑ ውጭ ያሉ ኢትዮጵያውያንና ኤርትራና ግብፅ ዋና ተዋናያን ነው ነው መጡና ይሄ እንደው ህዝብ አያስተውልም አያስብም ከሚል የሚመነጭ ይመስለኛል። ስለዚህ የሁኔታውን ፍሬ ነገር የሚቀይረው አይመስለኝም። ህዝቡንም የአነሳውን ጥያቄ እንዲተው የሚያደርግ ሆኖ አላገኘውትም። አቶ ሙሉጌታ አጭር አስተያየት ይስጡን። የውጭ ዲፕሎማቶች ሰብስበ ሲያናግረው የኢትዮጵያ ባለስልጣናት ኢትዮጵያ ያነሱ ተቃውሞ ሌጂትሜት ነው ብለዋል። ተቀባይነት ያለው ተቃውሞ ነው እንደማለት። በሌላ በኩል ደግሞ እንዳልከው ግብፅና ኤርትራም ለችግሩ አስተዋጽኦ እንዳደረጉ ነው። የኤርትራና የግብፅ መንግስት ኢትዮጵያ ውስጥ ችግር ይፍጠሩ አይፍጠሩ እኔ አላውቅም፣ ግን ሊፈጥሩ እንደሚችሉ መገመት ስላለ ምክንያቱም ከኢትዮጵያ ጋር የሚጻረር ኢንትረስት አላቸው እዚህ ላይ አጽንኦት መሰጠት ያለበት ግን ለአሁኑ ክራይሲስ ይሄ ችግር በመሰረቱ የኢትዮጵያውያን ችግር ነው እና በመጀመሪያ ደረጃ የመንግስት ችግር ነው ብዬ ነው የማስበው። መጀመሪያ ችግር ራሳችን ፈጠር ነው። ከዛ በኋላ የውጭ ጠላቶች አድቫንቴጅ ሊመትበት እንደሚችሉ እገምታለሁ። የአስቸኳይ ጊዜ አዋጁና የተሃድሶ ለውጥ የማድረግ እቅድ ወይም ሀሳብን አብሮ ይሄዳሉ? እንዴት ታውታላችሁ? አቶ ሙሉጌታ ስቴ፣ እርስዎ በዚሁ ይቀጥሉልኝ። ጥሩ ጥያቄ ነው። ይሄ ይህ የአስቸኳይ ጊዜ አዋጅ በጣም የተወሳሰበ አዋጅ ነው ካወጣቱ ጀምሮ። ጠቅላይ ሚኒስትሩ መጥተው እሁድ ዕለት ማለት ነው፣ ከትናንት ጀምሮ ተግባራዊ የሚሆን ታውጀዋል ብለዋል። በኢትዮጵያ ህግ እንደዛ አታደርግም። አንድ አዋጅ ህጋዊነት የሚኖረው በነጋሪት ጋዜጣ ታትሞ ሲወጣ ነው። እንኳን ትናንት ህዝብ ሳያቀ የወጣ አዋጅ ዛሬ ተግባራዊ ሊሆን ወደኋላ ተመልሰ ማለት ነው። ነጋሪት ጋዜጣ ካልወጣ አለ ህጋዊ አይሆንም የሚል የህግ አስገዳጅነት አለ። እዚህ ሀገር እኔ ራሴ አልገባኝም። ሌላው አስቸኳይ አዋጅ ማወጅና ሪፎርም እናደረጋለን የሚለው አብሮ ይሄዳል ወይ ኮምፕሊኬሽን ይፈጥራል? ግን አብሮ ሊሄድ ይችላል። ምን ማለት ነው? አስቸኳይ ጊዜ አዋጅ የሚሰራልህ ምንድን ነው? አደገኛ የሆነ ነገር ለመቆጣጠር ነው የምትገለገልበት ለዚህም ነው በጣም ለአጭር ጊዜ ተግባራዊ ይሆናል እያሉ እያለ መንግስት በተደጋጋሚ የሚናገረው ምክንያቱም ባይ ዴፊኒሽን አስቸኳይ ማለት አጭር ነው ያ ሪፎርም ግን አጭር አይደለም ይህ ልክ የምታስኬደው ነው ይህ መንግስት እስካለ ድረስ ሊያስኬደው የሚችል ነገር ነው ሪፎርም ማለት እኔ ግራ የገባኝ ምን መሰለ መጀመሪያ የአስቸኳይ ጊዜ አዋጅ ከማወጃቸው በፊት ሊያደርጉት የሚችሉ ነገር አልነበረም ወይ እሱ ላይ ለምን ዘገዩ ንግግር ተጀምሮ ቢሆን ኖሮ ይኸኛውን ማስቀረት እንችል ነበር አሁን እየተከሰተ ያለው ግድያና ኪሳራ ኦኬ አሁንም አዋጁ ታወጀ ለምንድን ነው በጎን አዋጁ እያስኬድክ በአንድ በኩል በሌላ በኩል ደግሞ የሪፎርም ፓኬጁ ለምንድነው ኢንትሮዲስ የማይደረገው ለምንድነው መንግስት እግሩ የሚጎትተው የሚለው ጥያቄ እስካሁን ግራ አጋብቶኝ ይኸው እየጠበቁ ነው አቶ ገረሱ ለኔ የአስቸኳይ ጊዜ አዋጅ አሁን ይታወጅ እንጂ በተግባር ለሀያ አምስት አመት በቦታው የነበረ ነው የሚመስለኝ። ምክንያቱም የኢትዮጵያ መንግስት በአስቸኳይ አዋጅ ጊዜውን እንኳን የማይነኩ ፍጹም የሚባሉ መብቶች፣ እነዚህ ህይወት የመኖር መብትን፣ የቶርች ያለመደረግ እነዚህ በአስቸኳይ ጊዜ አዋጅ የማይነኩ መብቶች ናቸው። እነዚህም ጭምር ሲነካ የነበረ መንግስት ነው። አሁን ደግሞ በአንድ በኩል አንተ ቀድም እንዳልከው የተሻለ መብት የተሻለ መከፋፈት ነው። ታድሶ ስታደርግ አስቸኳይ ጊዜ አዋጅ ስታውጅ ደግሞ ለዛን ነገር ራሱ ትገድባለ። የመብት ከሚገባው በላይ መታፈን ነው አመፁ ራሱ ያስከተለው። እነሱ እንደ መፍትሄ በአንድ በኩል ታድሶ እያልክ በሌላ በኩል ደግሞ የአስቸኳይ ጊዜ አዋጅ አውጀ ትገድባለ። ይሄ በጣም ትምህርቱ የሚቃረን ድንገት አይ ቲንክ ከመጨናነቅም የመጣ ነው። ስለዚህ ታድሶ ራሱ ሰዎች አሁን ነገሮች እንዲሻልላቸው መብታቸው የተሻለ እንዲሆንላቸው የበለጠ ነፃነት እንዲኖራቸው የበለጠ ድምፅ እንዲኖራቸው የሚያደርጉትን ነገር በኤቱ ጋር ነው የሚያደርጉት። ምክንያቱም በአስቸኳይ ጊዜ አዋጅ ምልክትን ማሳየት ኤሌመንተሪ የሆነ የራስን የመግለጽ አንደኛው መብት ነው። ምልክትን ማሳየት ራሱ እንደ አደገኛ ነገር ተቆጥሮ በአስቸኳይ ጊዜ አዋጁ አቶ ጌታቸው አምባዬ በገለጹት ጠቅላይ አድርጉ በገለጹት መሰረት ምልክትን ማሳየት ራሱ ወንጀል ነው። ስለዚህ ያንን የሚገድብ ሕግ እንዴት አድርጎ ነው ሰዎች የተሻለ መብት ለማግኘት እንዲታገሉና ጥልቅ የሆነ ታድሶ እንዲኖር ጥረት እንዲያደርጉ የሚያገዛቸው? ስለዚህ በጣም የሚቃረን ብቻ ሳይሆን ከዛ በላይም ቃል ቢኖር ኖሮ የሚገለጽበት ነው። መስፍን እኔ ምናልባት አቶ ሙልጌታ የገለጸውን ግራ መጋባት ለመቀነስ ማስወገድ እንኳ ባይቻል ጠቃሚ የሚመስለኝ የአስቸኳይ ጊዜ አዋጁ የታወጀበት አላማ ምንድን ነው የተነገረው ከላይ ሳይሆን ፖለቲካው የሚነግረን ምንድን ነው? በእኔ እምነት ይሄ የአስቸኳይ ጊዜ አዋጅ የታወጀው አንደኛ፣ በህዝቡ ላይ የስነ ልቦና ጫና ለማድረግ፣ ሁለተኛ፣ ለደጋፊዎችና ለዓለም አቀፍ ተዋንያን ነገሩ ከቁጥጥራችን ስር አልወጣም የሚል መልእክት ለማስተላለፍ እንጂ የኢትዮጵያ መንግስት የፌዴራል ፖሊስ ብለው ፖሊስ ብለው የትኛውም ተቋም አንድን ህግ ጥሶ ሰው ለማሰር ሰው ለመፈተሽ ህግ ከልክሏቸው አያውቅም። የአስቸኳይ ጊዜ አዋጁ ከመታወጁ በፊት እኮ በየቤቱ እየገቡ ሰው እያደኑ ሲወስዱ ነበረ፣ የፍርድ ቤት ትዕዛዝ ሳይኖር ምንም ነገር በሌለበት ማለት ነው። ስለዚህ የአስቸኳይ ጊዜ አዋጁ ስለታወጀ ፖሊስና ሌሎችም የጸጥታ ኃይሎች የሚያደርጉት የአስቸኳይ ጊዜ አዋጁ ባይታወጅ የማያደርጉት ነገር ያለ አይመስለኝም። ባለፉት በርካታ ዓመታት የኢትዮጵያን ፖለቲካ በቅርበት ለማየት ሞክሬያለሁ። ህግ ከልክሏቸው አያውቅም። ስለዚህ የአስቸኳይ ጊዜ አዋጁ ለህግ አስከባሪዎች የሰጣቸው አዲስ ነገር እንዲሁ ሽፋን ካልሆነ በተግባር ሌላ ለውጥ ያለ አልመሰረኝም። ተሀድሶ ያልከው ምናልባት በሌላ ጥያቄ ካነሳ ነው አላውቅም እንጂ ነጋሽ ስለማ ተሃድሶ ነው የምናወራው? ስለ ፓርቲው ተሃድሶ ነው ወይስ ስለ ፖለቲካ ስርአቱ ተሃድሶ ነው? ስለ ፓርቲው ተሃድሶ ከሆነ እኔ አያገባኝም። የኢትዮጵያ ህዝብ አያገባውም። አሁን እዚህ የሚቃወሙት ሰዎች ፓርቲው ይታደስ አይታደስ የአባላቱ ጉዳይ ነው። የእኛም ጉዳይ የሚያደርግብን ግን ምንድን ነው? ፓርቲውና መንግስት ተቀላቅለዋል። ስለዚህ የፓርቲው መታደስ የፖለቲካ ስርአቱ መታደስ ያስመስላል። ሁለቱ መለያየት አለባቸው እና በየቀበሌው ህዝብ ሰብስበው ስለ ኢህአዴግ መታደስ ነምር ነው የሚነጋገሩት። የፓርቲው አባላት ተሰብስበው ስለ የፓርቲውን ሲፈልጉ ያድሱ፣ ሲፈልጉ ይበይዱት፣ ሲፈልጉ እንደፈለጉ ያድርጉት። ህዝቡ መነጋገር የሚፈልገው ስለ ስርዓቱ ነው። እስካሁን በዝርዝር አልወጣም። የሀገሪቱ ጠቅላይ ሚኒስትር ለምክር ቤቱ በዝርዝር ያስረዳሉ ተብሎ ነበር። ባልተለመደ ሁኔታ የምክር ቤት ጉባኤ ላይ ጠቅላይ ሚኒስትሩ አልተገኙም። ባልተለመደ ሁኔታ ምለው፣ በየአመቱ በዚህ ሰዓት ፓርላማውን የሀገሪቱ ፕሬዚደንት ይከፍታሉ። ከዛ በኋላ በሁለተኛው ጉባኤ ላይ ጠቅላይ ሚኒስትሩ ተገኝተው ፕሬዚደንቱ ስላደረጉት ንግግር ወይም እንደዚህ ማብራሪያ ይሰጡና ከዛ ያ የፕሬዚደንቱ የመክፈቻ መልእክት ይጸድቃል። ተሃድሶ ተብሎ እንደዚሁ ከውጭ ዲፕሎማቶች እንደሰማ ነው የምርጫ ቦርድን አወቃቀርና አሰራር መቀየር የካቢኔ ሹምሽር ማድረግ፣ ምናልባት ምናልባት የተቃዋሚ ፖለቲከኞች በዚህ ባለፈው ምርጫ ለምክር ቤት የሚያበቃ ድምፅ ባለማግኘታቸው ማለት በየተወዳደሩበት አካባቢ ብዙውን ድምፅ ባለማግኘታቸው የቀሩ የፓርቲ ተወካዮች ወደ ምክር ቤት የሚመጡበት ነው። በጣም የተወሳሰበ ነው። ግን እቅዱን በግልጽ ስለማናቀው ምንም ማለት አንችልም፣ አሁን ባለንበት ደረጃ ወደ ሌላው እንለፍ። ይሄ ግጭት፣ ተቃውሞ እና ግድያ በዚሁ ከቀጠለ ሀገሪቱ ትበታተናለች፣ ምናልባት የሩዋንዳ አይነት የጎሳ መጠፋፋት ይደርሳል የሚሉ አሉ። የገዢው ፓርቲ ባለሥልጣናት ከዚህም አልፈው ከሩዋንዳም የከፋ አደጋ ነው የሚመጣው ይላሉ። ስጋቱን ትጋራላችሁ ሆይ? ምናልባት ለውይታችን እንዲረዳ የሩዋንዳው ጭፍጨፋ ታስታውሱ ከነበረ በዚያን ወቅት ስልጣን ላይ በነበሩ ኃይላት ነው የተፈጸመው በአብዛኛው አማጽያን ቢኖሩም አሁን ስልጣን ላይ ያሉት ኃይላት አማጽያን ነበሩ ያኔ፣ እና ይህንንም ከግምት አስገብታችሁ ስ አስተያየት ስጡን። መስፍን ካንተ ልጀምር። ይሄ ጥያቄ አንደኛ ውስብስብ ጥያቄ ነው፣ ሁለተኛ በአደባባይ ውይይት ለማድረግ ቀላል አይደለም። ምክንያቱም ሀሳባችንን የምንገልጽባቸው ቃላት በጣም አመሰግናለሁ ጥንቃቄ የሚያስፈልጉ ናቸው ዝም ብለን አንወረውረውም ነገር ግን እስከምንችለው ድረስ ስጋቱ አለ ወይ እርግጥ እኔ የሀገር መፈራረስን የማየው እንደው እንደ ቀላል ቤት ለማፍረስ ወይም ትዳር እንደ መፍታት አይነት አድርጌ አይደለም ትዳር መፍታት እንኳን በጣም ውስብስብ ነው እና አገር ዝም ብሎ በአንድ ቀን እንደማይገነባ ሁሉ በአንድ ቀንም ዝም ብሎ አይፈራረስም። ስጋቱ ግን ይኖራል። የፖለቲካ ቅሬታዎች በጣም ስር እየሰደዱ ቅሬታዎቻቸውን የሚያነሱ ኃይሎች እርስ በርስ ያላቸው ጥላቻና መራራቅ እየጠለቀ በሄደ መጠን የመለያየት እና የመፈራረስ አደጋ ሁልጊዜም አለ። ሶ ኢትዮጵያም ይሄ አሁን ያለው ውጥረት በዚሁ ለረጅም ጊዜ ከቀጠለ አደጋው አያሰጋትም ብዬ ራሴን መዋሸት አልፈልግም። ሌላም ሰው አልዋሽም። የእርስ በርስ ግጭት የተባለው ኃላፊነት የጎደላቸው የገዢው ፓርቲ ሰዎች በመንግስት ሚዲያዎች እንዲሁም በፋና ወጥተው የተናገሯቸውን ቃላት መድገም አልፈልግም። እንደዛ አይነት አደጋና ጥቃት ኢትዮጵያ ውስጥ በቅርብ ጊዜ ይከሰታል ብዬ ለማመን በጣም ይከብደኛል። ሆኖም ግን በተለይ የገዢ ፓርቲ አባላት የሆኑ የሆኑና በግል ወይም በሌሎችም ምክንያቶች የጥላቻና የጥቃት ሰለባ ሊሆኑ የሚችሉ ሰዎች እንደሚኖሩም አውቃለሁኝ። በጣም እሰማለሁኝ። ይሄም እንደው መሆን የሌለበት ነገር ነው። ግን ስጋቱ በእውነት አሁን አግጥጦ መጥቷል። እና የኢትዮጵያ መንግስት አሁን ያለውን ሁኔታ የሚፈታበት መንገድ ነው ከዚህ በኋላ ምን እንደሚከሰት እና ይሄ እየተጋጋለ የመጣውን የጥላቻ ስሜት እንዴት ማብረድ እንደሚቻል የሚወስነው። አቶ ሙሉጌታ፣ አዎ መስፍን፣ በጣም እኔም ከዚህ በፊትም ሌላ ሚዲያ ተጠይቄ እንደዚህ ነው የተሰማኝ። በቀደምም አቶ ነጋሽ ጋር ተነጋግረን ነበር፣ ጉዳይ ኦፍ ደ ሬኮርድ ማለት ነው። በጣም ሴንሲቲቭ ነገር ነው፣ በጣም ጥንቃቄ ይጠይቃል። እዚህ ከተማ ውስጥ አሁን አዲስ አበባ ነው ያለሁት የምትሰማው የሚያስጠነቅቅ ነገር ነው። ከሌ እንደዚህ ሆነ ከሌ ከሌ ላይ እንደዚህ ያደረገ እንደዚህ አልነበረም። እኔ እምነቴ ሁሌ ሲከራከል መጨረሽ ጋር እንደዚህ አይሆንም። ኢትዮጵያ ነው ለየት ያነነው ለብዙ ዘመን ምናምን ኖረናት ይሄ ሲነገረን ያደግ ነው ማለት ነው። ከፍተኛ ዋጋ የምሰጠው ግን አሁን ሳየው ላለፉት ሀያ አምስት አመታት የተደረገው ነገር ስራ ሰርተዋል ባለጊዜዎች አሉ። ሀገሩን የተቆጣጠሩ እነሱ ናቸው። አገሩን የሚዘርፉት እነሱ ናቸው የሚል ወሬ አለ። እውነት ነው፣ እውነት አይደለም ጥያቄ። ከእውነት በላይ ግን ጠንካራ ነው። እና ያ ምን ይፈጥራል? ብሶት ይፈጥራል። በሌላ ወገን ላይ ተጎድቻለሁ በሚለው ወገን ላይ ለዚህ ነው እኔ አየህ መንግስት ላይ መጮ የያዝኩት። ይህ ክሪቲካል ሰዓት ነው። መንግስት ነው ጀኖሳይድ ሊሰጥ የሚችለው መንግስት ነው እንደዚህ ማድረግ የሚችለው። ማለት ቀላል ነው ያፈለገ ሰው ይፈጽመው። ሲፈጸም መጥፎ ነው ስለዚህ እንዳይፈጸም መከላከል ያለብን እና እንዳይፈጸም መንግስት ሊረዳ የሚችል ከሆነ መንግስትን መደገፍ ድረስ መሄድ አለብን ብዬ ነው የማሰብ። ምክንያቱም ከተፈጸመ መንግስትን የምንወቅስበት ወይም ምንጠይቅበት ሰዓት አናገኝ እንችላለን እና ከመፈጠረ በፊት አሁን ቻንሱ አለን። እያንዳንዱ ኢትዮጵያዊ ግለሰብ በተገኘ አጋጣሚ ላገኘው ሰው ይሄ ነገር እንዳይፈጠር መወያየት፣ መነጋገር መንግስት ላይ ፕሬሽር ማድረግ ተቃዋሚዎች አንድ ላይ ቆሞ በዚህ ላ በጨራሽ እንደዚህ አይፈጠር የነገር መቆም አለበት እየተባለ በጣም ከፍተኛ አምስት መስራት አለበት። እርጀንት ነው ነገሩ ብዬ ነው የማስበው። አቶ ገረሱ እስቲ ባጭሩ ሰዓታችን አልቋል። እኔ መስፍን ያነሳውን መጠንቀቅ አለብን የሚለውን ነገር እኔ መስማማበታለሁ። ምክንያቱም አንዳንድ የምትላቸው ነገሮች ዞሮ ዞሮ ያንን ሁኔታ ከሰዎች ጋር ያላመዳሉ። እኔ እንደዚህ አይነት ሁኔታ ማለት የሚባለው የትልልቁ ነገር ይፈጸማል ሳይሆን አሰቃቂ ነገሮች ሊፈጸሙ የሚችሉትበት ሁኔታ ሊኖር ይችላል ብዬ አስባለሁ። በሁለት ምክንያት አንደኛ መንግስቶች ናቸው በየሀገሩ በየሀገሩ አሁን አንተ ያነሳው የሩዋንዳን ውሰደው፣ የሰርቦችንም ውሰደው በጣም በየቦታው የተነሱ ነገሮች፣ እነዚህ በስልጣን ላይ ባሉ በታጠቁ ሀይሎች የተፈጸሙ ናቸው። ሌላው ሪአክት ነገር ነው ያደረገው። ስለዚህ ይሄ መንግስት መብቶችን ለመገደብ ብላክ ሜል ማድረጊያ ነገር ነው ያደረገው እና ሰዎችን ሁልጊዜ አላምደዋል። ሌላው ደግሞ ይሄ መንግስት አደገኛ ነገሩ ራሱን የተወሰነ ግሩፕ እንደሚወክል የእነሱ ሴኪሪቲ በሱ እጅ እንዳለ የሀገሩ ተማሪዎሹም ወጥቶ እኛ ማለት ህዝባችን ማለት ነው ድርጅታችን ማለት እያለ ኮንፍሌት እያደረገ ነው ሲናገር የነበረው እና ይሄ ነገር በሰዎች ውስጥ የሚፈጥረው ነገር አለ። ሲስተም ዲስረፕት ሲያደርግ ሊፈጠር የሚችለው ነገር ሊታወቅ አይችልም። በዚህ ላይ ደግሞ ስልጣኑም ለመቆየት በተለያየ ጊዜ በሃይማኖትና በሃይማኖት መካከል በብሔርና በብሔሮች መካከል በየቦታው የሚቀሰቀሳቸው ግጭቶች አሉ። ይሄ ነገር ደግሞ ሊፈጸም ይችላል ብቻም ሳይሆን ፓርሻሊ በተፈጸመም ደግሞ ማመን አለብን። ኦጋዴን የተፈጸመው ነገር፣ ጋምቤላ ላይ የተፈጸመው ነገር፣ ኦሮሚያ ውስጥ አሁን እየተፈጸመ ያለው ነገር በሚባለው ቃል ባይገለጽም ግን አደገኛ ሁኔታ እንደሆነ፣ ሰዎችን ሊያስቆጣ እንደሚችል፣ ችግሮችን የበለጠ ሊያወሳስብ እንደሚችል ከዚሁ መገመት ይቻላል። ስለዚህ በየጊዜው ይህንን ነገር የሚኮረኩር መንግስት እስካለ ድረስ ችግሩ አይ ቲንክ በደንብ ነው ያለው። ለጥንቃቄያችሁ በጣም አመሰግናለሁ። ስጋቱ ያው አለ። ምናልባት የጥንቃቄው ምክንያት እሱ ነው። እንዲያው መፍትሄው ምን ይሆናል? እንዲሁ በአጠቃላይ አጠራጠር አድርጋችሁ አስተያየታችሁን ስጡኝ። መንግስት፣ ተቃዋሚ ፖለቲከኞች እና ሌሎችስ ምንድን ነው ማድረግ ያለባቸው? ምናልባት አለም አቀፉ ማህበረሰብ የሚባለው በተለይ ሀያሉ አለምስ ምን ማድረግ አለበት ተብሎ ይጠበቃል። አቶ ገረሱ እርስዎ ይቀጥሉልኝ። ማጠቃለያ ነው። ኢትዮጵያ ውስጥ ሶስት አይነት ግጭት ነው ያለው ብዬ ነው የማምነው። አንደኛ በመንግስትና በህዝቡ መካከል፣ ሁለተኛ ደግሞ መንግስትን በሚቃወሙ ሀይሎች መካከልም ግጭት አለ። ስለዚህ የሶስትዮሽ ወይም ትራያንጉላር ኮንፍሊክት ነው ያለው ብዬ አምናለሁ። መንግስት የመፍትሄ አካል ሊሆን እንደማይችል ባለፉት ሀያ አምስት ዓመታት በጣም ያረጋገጥነው ነገር ነው። ከዛ ውጭ ያለው ሀይል ግን እዛ ሀገር ውስጥ ባሉ ችግሮች ላይ በነባር በነበሩ ችግሮች ላይ አሁን ባሉ ችግሮች ላይ ምን አይነት ሁኔታ መምጣት አለበት፣ ምን አይነት ግንኙነት በህዝቦች መካከል ሊኖር ይችላል፣ ወጥነት ያለው አመለካከት ግንዛቤ የለም። ስለዚህ ከመንግስት ውጭ ያለው ሀይል በድፍረት ነባር የሆኑ ችግሮችንም ይሁን አሁን አሁን የተፈጠሩ ችግሮችንም ይሁን እሾዎችን ለይቶ የሆነ አይነት ሮድ ማፕ ለማግኘት መጣር ያለበት ይመስለኛል። ምናባዊ ወደፊታችን በጣም የተለያየ ነው። እነዚህ ምናባዊ ወደፊታችን ወይም ፊውቸራችን የሚጣጣም እንዲሆን ችግሮቹ ምንድን ነበሩ፣ ምንድን ናቸው፣ ምን መሆን አለባቸው የሚለውን ነገር በታማኝ ማለት ኦነስትሊ እና በድፍረት እነሱን አድሬስ ማድረግ ያስፈልጋል። እነሱን ካደረግን ችግሮቹን ልንፈታ እንችላለን። ዓለም አቀፍ የሚባለው አካል ሊያግዝ ይችላል ግን የችግር ፈቺ አካል ሊሆናል የሚል እምነት የለኝም። እኔ እሺ መስፍን፣ እኔ እንግዲህ ቅድም አቶ ሙልጌታ እንዳለው እንደ ማህበረሰብ ደጋግሞ ወድቀናል። አሁንም እንደ ማህበረሰብ ኃላፊነት አለብን። በአጠቃላይ ስነሳ፣ ወደ ዝርዝር ስመጣ ግን ደጋግሜ ለማሰብ ሌሎች ልምዶችንም ለማየት ሞከርኩኝ። ትልቅ ለውጥ የማምጣት አቅም ያለው ተዋናይ አሁን ስልጣን ላይ ያለው መንግስት ነው ብዬ ነው የማምነው። ይሄ መንግስት አሁን ያለው የፖለቲካ ውጥረትና አደጋ ወደሚረግብበት አቅጣጫ እንዲሄድ ማድረግ ይችላል። እንዲጦዝ የባሰ እንዲጋጋልም ማድረግ ይችላል። ኳሷ የመንግስት እጅ እንዳለች ነው የማምነው። እርግጥ ያለፉት ሀያ አምስት ዓመታት ተሞክሮዎች እንደሚያሳዩን ኢህአዴግ እድሎችን በማምከን በጣም ልምድ አዳብሯል። ከዛ ልምድ ወጥቶ ይሄንን ወሳኝ የሆነ እድል ይጠቀምበታል ወይ? እርግጠኛ አደለሁም ግን በሌሎችም ሀገሮች ልምድ እንደምናየው ስልጣን ላይ ያለ መንግስት በጣም ወሳኝ ሚና ይጫወታል። መሪዎቹ፣ ህዝቡ፣ ተቃዋሚዎቹ ምናምን ምናምን ልንል እንችላለን፣ ግን አጠቃላይ ሀገሪቱ የምትሄድበትን መንገድ ቃናውን፣ ድምጸቱን የሚወስነው ፍጥነቱን የሚወስነው የሂደቱን ባህሪ የሚወስነው መንግስት ነው። በህዝብና በመንግስት መካከል፣ በተቃዋሚዎችና በስልጣን ላይ ባለው መንግስት መካከል ከፍተኛ ያለመተማመን ነግሷል። ይሄንን ለመስበር መንግስት ፊት ለፊት የሚታይ ተጨባጭ ኮንፊደንስ ቢውልዲንግ ሜዥር መውሰድ አለበት። ይሄ ዝም ብሎ ሚኒስትር ገሌን በገሌ ተካ ነው ምናምን የሚል የህፃን ጨዋታ ሳይሆን፣ ለምሳሌ ፓርላማውንና የክልል ምክር ቤቶችን መበተን የኮንፊደንስ ቢልዲንግ የመጀመሪያ እርምጃ ሊሆን ይችላል ብዬ የማስበው ነው። ተሳስቼ ሊሆን ይችላል። ግን እንደዚህ አይነት ጉልህ የሆነ ፖለቲካዊ እርምጃ በመውሰድ ሌሎችንም ምንድን ነው ቶን ዳውን እንዲያደርጉ እድል የሚሰጥ አይነት እርምጃ መውሰድ ከመንግስት የሚጠበቅ። አቶ ሙሉ ጌታስ አጭር ማጠቃለያ አይስጡ። መስፍን ያለው አላበላሽ አላበላሽበትም እየመሰለና ዋይዝ ሰሜሽን እዛ ላይ መጨመር የምፈልገው ምንድን ነው መንግስት አሁን ማድረግ ያለበት ከባድ ነገር አይደለም። ይሄ ችግር አሁን ባለው መልኩ መንግስት ሬኮግናይዝ ማድረግ አለበት። ይሄ የሀገራችን ህልውና የሚፈታተን ችግር ስለሆነ ሁሉም ኢትዮጵያዊ ይመለከተዋል፣ እኩል እንደኔ ብሎ ማመን መቻል አለበት። በአደባባይ ማለት ነው። ከዛ መንግስት ከህዝብ ጋር ይፋ የሆነ ዲስከሽን መድመጥ መጀመር አለበት። ህዝቡን ማድመጥ መቻል አለበት። ያ የትልቴቃሸለን ጎይ ቴንሽኑ ሪሊቭ ለማድረግ ትንሽ ፋታ እንድናገኝና እንድንነጋገር ያደረገናል። ልክ መስፍን እንዳለ ይሄ ደንጀሮ ምንድን ነው መንግስት ሰላ ቢትሬድ ያደረገ ይችላል። ሰላም ከተሰነ በኋላ ምንም ችግር የለም ድሮም ይነው ሊል ይችላል። ይባል ምንም አይደለም። ምክንያቱም መታገል የሚፈልግ ሰው ወይም ትግል ያስፈልጋል ብሎ የሚያስብ ሰው ትግል መቀጠሉ አይቀርም። አሁን ግን ይሄ ክሪቲካል ሰዓት ማለት እንድናስ መጀመሪያ ቆጭ ብለን የምንነጋገርበትና መፍትሄ የምንፈልግበት የመንግስት ኢኒሽቲቭ መጀመር አለበት ብዬ ነው የማስበው። ይህም ማድረግ ካልቻለ ይሄ መንግስት በዚህ ሀገር ህይወት ፈርደዋል። ስለዚህ አኮርዲንግሊ ህዝቡ መጨረሻ ላይ ቻንስ ያጣል። ያው የምንሰራው ነገር ፕሮባብሊ የሚፈጠርበት ሁኔታ ሊመጣ ይችላል አሁን ግን ማድረግ ያለብን ልክ መስል እንዳለው አንፎርችኔት ነው ኢህአዴግን የማይጨምር መፍትሄ ማሰብ አንችልም በጣም አመሰግናለሁ አቶ ሙሉጌታ አረጋዊ አቶ ገረሱ ቱፋና አቶ መስፍን ነጋሽ ለሰጣችሁኝ አስተያየት መልካም ምሽት በያላችሁበት